The voice of America be away. Ye, Y America Dims Radio Tavano. <laughs> ሰላም ጤና ይስጥልን፣ እንደምናምሽታችኋል። ከአሜሪካ ድምፅ ሬዲዮ የመጋቢት 19 2007 ዓ ም ምሽት መሰናዶዎችን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማ ግዜር ነኝ። በመጀመሪያው አጋማሽ የምናቀርበው ዝግጅት በጎንደር አካባቢ የሚኖሩት የቅማንት ህዝቦች የማንነት ጥያቄና ክልላዊ አስተዳደር ላይ እናተኩራለን። አማራ ሆነ ተመዝገብ ተባለ። አማራ ደቀሁን ቅማንት ነኝ አልመዘገብም ማለት እኮ እያልኩ ነው። አቶ በየነ ግን እና የተጫረው ለተንኮል ነው የምንለው ለዚህ ነው። እኔ በትምህርት ቤት በነበርኩበት ሰዓት የትውልድ ያረግ ሲባል ጥዋንት ነኝ እያልኩ ነበር ህገ መንግስቱ ፈቅዶልኝ አደል ነጻነት ስላለኝ በማንነት ስለምኮራ ነው። ቀዳሚው አምባሳደር ዘመነ ካሰኝ ሲሆኑ የራስን በራስ ማስተዳደር መስፈርት አያሟላም የሚለውን መከራከሪያ ነጥብ የያዙት ሁለተኛው እንግዳችን ደግሞ አቶ በየነ አስማረ ናቸው። ከዜናው በኋላ ተከትሎ የሚሰማው ዝግጅታችን እንግዶቻችን ናቸው። በሁለተኛው አጋማሽ ደግሞ ቅዳሜ ምሽት ነውና ምርጥ ምርጥ የእንግሊዝኛ ዜማዎቹን ይዞ ሲያዝናናችሁ ሊያመሽ ደሳሌ መኮንን ሲዲዎቹን ይዞ በመጠባበቅ ላይ ይገኛል። አብራችሁ እንድታመሹ እንጋብዛለን። በቅድሚያ ግን የሰዓቱን የዓለም ዜናዎች እናሰማችሁ። አስጥልኝ እንደምናመሻችሁ ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በናይጄሪያ ፕሬዚዳንታዊና የፓርላማ ምርጫዎች መራጮች ድምፃቸውን እየሰጡ ነው። የጽንፈኛውን እስላማዊ ቡድን ቦኮ ሃራምን ጥቃቶች ተከትሎ ለስድስት ሳምንታት እንዲዘገይ ተደርጎ በቆየው ምርጫ እጅግ ተቀራራቢ ውጤቶች ቢጠበቁም አሸናፊዎቹ የሚለይባቸው ውጤቶች ተጠናቀው እስኪገቡ ግን ረዘም ያለ ጊዜ እንደሚወስድ ተነግሯል። ሂደቱን ለማስተጓጎል የታለሙ ጥቃቶች በአንዳንድ አካባቢዎች መቃጣታቸው እየተነገረ ባለበት በአብዛኛው የምርጫ ጣቢያዎች ግን በሀገሬዊ የሰዓት አቆጣጠር ዛሬ ከሰዓት በኋላ አንስተው ተከፍተው መራጩን ህዝብ ሲያስተናግዱ መዋላቸው ተዘግቧል። በሰሜናዊ ምስራቃዊቱ የጎንቤ ግዛት ሶስት መንደሮች ላይ ተጠርጣሪ አሸባሪዎች በሰነዘሯቸው ጥቃቶች እስካሁን ሀያ አራት ሰዎች መገደላቸውን እማኞች አረጋግጠዋል። በደቡባዊቱ የውጊ ከተማም ከአንድ የምርጫ ጣቢያ አቅራቢያ በመኪና ላይ የተጠመደ ቦምብ ፈንድቶ ምንም ያደረሰው ጉዳት ግን እስካሁን ያለመታወቁን ፖሊስ ገልጧል። ምርጫው በአብዛኛው የአገሪቱ ክፍሎች ያለ ችግር በመካሄድ ላይ መሆኑ ቢገለጥም ከአዲሱ የመራጮች ማንነት መለያ መሳሪያ ጋር በተዛመደ ግን በታዩ አንዳንድ ግድፈቶች ሳቢያ በአንዳንድ አካባቢዎች የምርጫ ጣቢያዎች በነገው እለትም ክፍት እንደሚሆኑ ገለልተኛው የአገሪቱ ብሔራዊ ምርጫ ቦርድ አስታውቋል። ይህ በእንዲህ እንዳለ ፕሬዚዳንት ጉድላክ ጆናታንና የቀድሞ የናይጄሪያ ወታደራዊ መሪ ጀኔራል ሙሐመዱ ቡሃሪ መሳ ለመሳ እጅግ የተቀራረበ የምራጭ ድጋፍ ድምፅ እንዳላቸው የቅድመ ምርጫ አስተያየቶች አመላክተዋል። ምርጫው ሚዛናዊነትና ታማኒነት እስከተረጋገጠ ድረስ ውጤቱን እንቀበላለን ሲሉም ሁለቱ ተፎካካሪዎች ቃል ገብተዋል። የሶማሊያ የጸጥታ ኃይሎች እስላማዊው አሸባሪ ቡድን አልሻባብ ተቆጣጥሮ የነበረውን ከዋና ከተማይቱ ሞቃዲሾ የሚገኝ አንድ ሆቴል ማስለቀቃቸውን ተናገሩ። የሶማሊያ ማስታወቂያ ሚኒስትር ሙሐመድ አብዲ ማርዬ በሰጡት መግለጫ የመንግስቱ ኃይሎች በቡድኑ ቁጥጥር ስር ውሎ የነበረውን ሆቴል ዛሬ ከማለዳው ሁለት ሰዓት ተኩል ላይ መልሰው ከእጃቸው አስገብተዋል። በውጊያው ወታደሮችን፣ የሆቴሉን ጥበቃ ሰራተኞች፣ ሌሎች ስድስት ሲቪሎችና ስድስቱን የጽንፈኛውን ቡድን አባላት ጨምሮ በድምሩ ሀያ ሰዎች መገደላቸውን ሚኒስትሩ ለጋዜጠኞች በሰጡት አስተያየት አመልክተዋል። በተኩስ ልውውጡ የቆሰሉት ሰዎች ቁጥርም ሀያ ስምንት መድረሱ ተገልጧል። አድማቾች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የየመኑ ፕሬዚዳንት አብድ ራቡ መንሱር ሃዲ አብዛኛውን የአገሪቱን ክፍል የተቆጣጠሩትን የሺያ ሁቲ አማጽያን የኢራን አሻንጉሊቶች ናቸው ሲሉ በዛሬ ዕለት በግብጿ የወደብ ከተማ ሻርም ኤል ሼክ በተከፈተው የአረቡ ሊግ ጉባኤ ላይ ተናገሩ። ሚስተር ሄይዲ አክለውም የፖለቲካ ብስለት በማጣት የመንን ያወደማችሁት እናንተ ናችሁ ሲሉ በኢራን የሚደገፉትን አማጽያን ከሰዋል። ፕሬዚዳንቱ እናንተ የኢራን አሻንጉሊቶች ስሙ ባሉበት በዚህ ንግግራቸው በአካባቢው ቀውስ በመፍጠርና የየመንን ሉዓላዊነት በመዳፈርም የቡድኑን ደጋፊ ያሏትን ኢራንን ወንጅለዋል። ኢራን በበኩሏ አማጽያኑን በገንዘብና በስልጠና ረድታለች የሚለውን ክስ ታስተባብላለች። ይህ በእንዲህ እንዳለ ሳውዲ አረቢያ ባለፈው ሐሙስ የጀመረችውን በሁቲ አማጽያኑ ይዞታዎች ላይ የተነጣጠረ የአየር ድብደባዋን ከማካሄዱ አስቀድማ የባህር ኃይሏ በሰሜናዊቱ የመን ዋና ከተማ አደን የሚገኙ ሰማንያ ስድስት የውጭ ዲፕሎማቶችን ከዚያች ሀገር ማውጣታቸውን አመልክታለች። የሳውዲ ጦር አውሮፕላኖች በዛሬው ዕለት ለተከታታይ ሶስተኛ ቀደም የአየር ድብደባ ሲፈጽሙ ውለዋል። በመጨረሻም ቀደም ሲል የተያዘለት የጊዜ ገደብ ሊያበቃ ጥቂት ቀናት በቀረው በኢራን የኒውክሊየር ፕሮግራም ላይ ያተኮረው ድርድር በስዊዘርላንዷ የሉዛን ከተማ ዛሬ ተጀምረዋል። ከኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ጋር ለሚደረገው ለዚህ ድርድር የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች የዩናይትድ ስቴትስ ሱናቻቸውን ጆን ኬሪን ተቀላቅለዋል። በኢራን የኒውክሊየር ፕሮግራም ላይ ለሚደረሰው ሁሉን አቀፍ ስምምነት መሰረት ይጥላል ወይም መግቢያቢያውን ያስተናግዳል የተባለ ቀድሞ ከተያዘው የጊዜ ገደብ የፊታችን ማክሰኞ ድረስ ይደረሳል የሚል ተስፋም ተይዟል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የምንገኘው በአጭር ሞገድ በ25ና በ31 ሜትር ባንዶች ከምሽቱ 3 ሰዓት እስከ 4 ሰዓት ነው። አስተናጋጃችሁ ሄኖክ ሰማእግዜር ነኝ። የቅማንት ሕዝብ በጎንደር አካባቢ የሚኖር ማኅበረሰብ ነው። የምሽቱ ውይይት በቅማንት ሕዝብ የማንነት ጥያቄ ዙሪያ ያተኩራል። የቅማንትን ሕዝብ የብሔር ብሔረሰብ መስፈርትን ስለሚያሟላ በዚያ ሊደራጅና ሊካለል ይገባዋል የሚሉ ወገኖች፣ በሌላ በኩል ደግሞ የለም የብሔር ብሔረሰብ መስፈርት አያሟላም፣ ከአማራው ተለይቶ ለብቻ መካለሉ ትክክል አይደለም የሚሉ ደግሞ በሌላ ወገን ይከራከራሉ። ያወያያቸው አዲሱ አበበ ነው። እኔ አምባሳደር ዘመነ ካሰኝ ይባላሉ። የቅባት ብሔረሰብ ተወላጅ ነኝ። የማንነትና የራስ አስተዳደር ጥያቄ ምክር ቤት አለ፣ አስተባባሪ ኮሚቴ አለ፣ አማካሪ ቡድን አለ። አማካሪ ቡድኑ አባል። እሺ በጣም ጥሩ። እኔ በየነ አስማረ ነው የሚባለው ሰው ልጅ የሚያደጉት ጎንደር ክፍለ ሀገር የወጣውበት ህብረተሰብም የቅማንት ህብረተሰብ ነው። የምወክለው ግን ቅማንት ብሔረሰብን ሳይሆን በዛሬ ዕለት ዝቅ ብዬ ጎንደርን ከፍ ብዬ ኢትዮጵያን ወክዬ በቅማንት ብሔረሰብ አካባቢ የተነሳው ጥያቄ ጎጂነትና ጠቃሚነት በሚል የጎንደር ህብረት በሚል ድርጅት አቋቁመናል። ነጻ መልካም የጎንደር ህብረት የሚል ስብስብ አለ፣ እዚህ የአሜሪካ ዩናይትድ ስቴትስ ውስጥ የዛ ጸሐፊ ነዎት። አምባሳደር ደግሞ የቅማንትን ህዝብ የራሱን እድል እንዲወስን በክልል እንዲካለል የተቋቋመው ኮሚቴ አባል ናቸው። ሁለታችሁም እንደሚገባኝ ከጎንደር ብትሆኑም ቅማንት ናችሁ። ልክ ነኝ? አምባሳደር አቶ በየነ፣ በጣም ትክክል ነው። የቅማንት ህዝብ ማን ነው? እስቲ ሁለታችሁ ስለ ቅማንት ያላችሁን ግንዛቤ አድማጭ እንዲረዳ፣ ከዛው አካባቢ ከአንድ ክፍለ ሀገር ከአንድ ህዝብ የወጣችሁ ሰዎች የተለያየ አቋም ለምን እንደያዛችሁ እንዲረዳ፣ አምባሳደር ስለ ቅማንት ህዝብ ምን ይላሉ? የት የት አካባቢ ነው ያለው? ማን ነው የቅማንት ህዝብ ማለት? እስ ከዛን ጀምር። የቅማንት ህዝብ እስካሁን በተደረጉ ምርምሮች እና ጥናቶች የካም ልጅ ነው የሚባለው። የካም ልጆች አንዱ ነው። አገውና አቅማንት ያንድ አባት ልጆች ናቸው ነው የሚሉት ምርምሮች የሚያሳዩት። አቀማመጡ ከሰሜን ወገራ ጀምሮ ከቋር አመተማ ድረስ ይደርሳል። ለረጅም ጊዜ በዚህ ሀገር የኖረና መሰረታዊ የሆነ ነዋሪ ሕዝብ ነው። ብዛቱ ብዛቱ ከአንድ ሚሊዮን በላይ ይገመታል። በትክክል ተቆጥሮ አያውቅም። እስካሁን ድረስ ቆጠራዎች የሚያሳዩት የተለያዩ ቁጥሮች አሉ። ነገር ግን ብዙ ጊዜ በነበረው የአቆጣጠር ስርዓቱም ህዝቡ ደግሞ የመቆጠር አለመፈለግ ባህል ወይም የመሳሰሉት ነገሮች ተዳምሮ በትክክል እንዳልተቆጠረ ነው ጥናቶች የሚያሳዩት። ነገር ግን ከአንድ ሚሊዮን በላይ እንደሆነ እንገምታለን። አቶ በየነ በአምባሳደር ገለጣ ይስማማሉ? ከተስማሙ ወደ ል ጥያቄ አልፋለሁ። በጣም ነው የምስማማው። አንድ ነገር መ ሊታወቅ ያለበት ቅማንት በቅማንትነቱ በስነ ልቦና እስከ ቅርብ ጊዜ ድረስ ሲጠራ የኖረ ቢሆንም ባህሉ፣ እምነቱ እና ቋንቋው ግን አማርኛ ተናጋሪው ወገኑ ጋር የሚለየው ምንም ነገር የሌለ የስነ ልቦና ብቻ ክብር ይዞ የቀጠለ ህብረተሰብ ነው። ሁለታችሁም አንድ ነው ገለጣችሁ። ከሞላ ጎደል ግን ምንድን ነው የሚለያችሁ? ልዩነታችን ሰፊ ነው። በጣም የማይገናኝ ጫፍና ጫፍ ላይ ነው ያለ ነው። እነሱ የሚሉት ቅማንት የሚለው ቢጠፋና አማራ ሆኖ ቢኖር የተሻለ ነው፣ በቅማንት ህዝብ ጥቅም ነው እኛ ደግሞ ቅማንት የሚባለው ህዝብ አይጠፋም። የመጥፋት ስጋት አለበት፣ ነበረበት። ይሄ ትውልድ ግን ይሄን የመጥፋት ስጋት አስወግዶ ቅማንትን ማንነትን መልሶ ቋንቋውን መልሶ ባህልን መልሶ ቅማንትን እንደገና ትልቅ ህዝብ አድርጎ መኖር አለበት የሚል አቋም ያለን እነሱ ቋንቋውንም መማር አያስፈልግም፣ ቋንቋውን ኬሚስትሪ የሚማርበትን ሰዓት እያጠፋችበት ነው የወጣቱን ሰዓት እያዋከናቸው ነው እያሉ ነው። ደሚሄር መስማት በጣም ያስቀድርናል። የቅማንት ህዝብ ግን አምባሳደር የራሱ ቋንቋ የራሱ ባህል ካለበት አካባቢ ከአማራዊ የተለየ አለው፣ የራሱ ቋንቋ አለው፣ የራሱ ባህል አለው። ቋንቋ አሁንም ይነገራል። ይህን እነዚህ መስፈርቶች በህገ መንግስት ላይ የተቀመጡ ናቸው። አንድ ብሔር ብሔረሰብን ማን የሚያሰኙ ብሔር ብሔረሰብነትን እውቅና የሚያሰጡ መስፈርቶች አሉ እነዚህ መስፈርቶች አንዱ ዋናው ቋንቋ ነው። አንድ አይነት የሆነ የስነ ልቦና ማንነት ነው። መልካ ምድር አቀማመጥ ነው። እነዚህ ናቸው መስፈርቶች። በሙሉ ያሟላል። ቋንቋ አለ። በእርግጥ የመጽሐፍ ስጋት አለበት፣ እየጠፋ በመጽሐፍ ሂደት ላይ ያለ ነው። ነገር ግን እየተነገረ ያለና መልሶ ሊድን የሚችል ቋንቋ ነው ተብሎ ታርኖበት ነው። ወደ አቶ በየነ ልሂድ። አምባሳደር፣ አቶ በየነ አምባሳደር የሚሉት ቋንቋም አለው ባህልም አለው። እናንተ ግን ይሄን ሁሉ ትታችሁ እንደውም እንዲጠፋ ነው የምትፈልጉት። የቅማንት ህዝብ ነው የሚሏቸው። ምን ይላሉ? እኔ በመሰረቱ የቅማንት ቋንቋ የሚሆን በኢትዮጵያ ውስጥ የሚነገሩ ጥቃቅን ቋንቋዎች ከፍተኛ ቁጥር ያላቸው ቋንቋዎች የኢትዮጵያ ሕዝብ ሀብትና ንብረት ናቸው። እያንዳንዱ በቅንነትና በሀብትነት በነጻነት ካየው የቅማንት ቋንቋም ሆነ የሌላው ቋንቋ ማደግ ከቻለ እና መለወጥ ከቻለ ህብረተሰቡን በነጻነት ባህሉን እና ቋንቋውን ማስፋፋት ከቻለ እኔ ችግር የለብኝም። በዚህ ስርዓት ላይ ግን ቋንቋን መሰረት ባደረገ ዘርን መሰረት ባደረገ የሚመጣ ያስተዳደ ልዩነት የአውሬነትን ባህሪ የተከተለ ነው ባይ ነኝ። ሰው በነጻነትና በሰላም ሲኖር በፍቅር ሲኖር ሰው ነው። በመለያየትና የኔ በሚለው በመተነኳኮስ ሲኖር ግን ከአውሬነት ባላነተ መልኩ መበላላት፣ መቆራረት መቆራረጥ የሚችል ሰብአዊ ፍጡር ነው። በኢትዮጵያ ውስጥ ከአሁን በፊት በደቡብ ያየ ነው። በአሶሳ በአርባ ጉጉ ሰዎች በገደል ሲወረወሩ መቶ አመት ከቆዩበት ቀያቸው ሲፈናቀሉ በጎጃም ክፍለ ሀገር የዛሬ አራት አመት ከአሶሳ ክልል ተፈናቅለው አቶ በየነ ነው ያመጣ አቶ ጥያቄን እንዲመልሱልኝ ነው። ከጊዜ አንጻር ወደ ሌላ ነገር ሳንገባ ምንድን ነው ችግሩ? እና አምባሳደር የሚሉት የቅማንት ህዝብ የራሱ ቋንቋ የራሱ ባህል አለውና ብሔር ብሔረሰብ ሆኖ ሊካለል ይገባል ሲሉ እናንተ ግን አይደለም። ምንድን ነው ችግሩ? ቢካለል ቋንቋው የራሱ ካለው ባህሉ የክልልን መስፈርት ካሟላ ችግር የለውም ነው እነሱ የሚሉት። ችግሩን ያስረዱኝ እርስዎ። መስፈርቱን አያሟላም ነው የቅማንት ተወላጆች በሰሜን አሜሪካ ያለንም ሆነ አገር ቤት ውስጥ ያሉ መናገር ያልቻሉ ችግራቸው ቅማንት ይ መስፈር መስፈርት ሊያሟላ አይችልም። ቋንቋ የለውም ቋንቋው እኔ አምሳ ሁለት ዓመቴ ነው። አዲሱ እናቴ በአሁኑ ሰዓት ሰባ አራት ዓመቷ ነው። አባቴ በልጅነቴ ነው የሞተው። በእርግጥ ቋንቋውን እንደማይናገር አሳውታለሁ። አያቶቼ የሞቱት በመቶ ሶስት እና በመቶ አራት ዓመታቸው ነው። አንዱንም ቋንቋ ሲናገሩ አይቼም ሰምቼም አላውቅም። ይሄ ድሉ ገጥሞኝ የቅማንት ክልል የሚባለውን ጭልጋ አውራጃ፣ በተለይ ሳቤራ የሚባል ቦታ የዛሬ ሰላሳ ሶስት ዓመት ተንቀሳቅሴ ያየዋቸው እረኞች ትንሽ ትንሽ ሲናገሩ ሰምቻቸዋለሁ። ከዛ ውጭ ያለው ግን ተመልከት የኔ አያቶች እንግዲህ ካልተናገሩት የሞተ ቋንቋ ፈንቅሎ ፈልፍሎ ለማውጣት ነው። ያ ደግሞ ክልል አያስፈልገውም። ሁላችንም ሀብታችን ነው ብለን ባጀት ፈጥረንለን ልናሳድገው እንችል ነበር። ቋንቋውን መስፈርት አያደርግም። ኢህአዴግ በአንድ ሌሊት ህግ አውጥቶ በሚቀጥለው ሌላ ህግ አውጥቶ የሚሽር ነው። ህገ መንግስቱን እንኳን ጠብቆ አይደለም። ጥያቄ ነገር ያለው ህገ መንግስቱ የሚለው ከሀምሳ ፐርሰንት በላይ ቋንቋውን የሚናገሩ ባሰፋፈራቸው ቀጥ ብለው የሰፈሩ ነው የሚለው። አምባሳደር ካሉት ከወገራ ጀምሮ ሱዳን ጠረፍ መተማ ማስደቅ ከጭልጋ በታ ከአይ ከልበታ ሲወረድ ስትል አልፎ ቁጭ አልፎ ቁጭ አልፎ ቁጭ ያለ ቋራ ድረስ በአሁኑ ሰዓት ሰንጥቆ የገባ ነው። ያ በነጻነት አማራው ብሔረሰብ ጋር በቋንቋና በባህል ስለሚመሳሰል፣ በሃይማኖት በአምልኮ ስለሚመሳሰል ወንድሜ ነው ብሎ ስላመነ ነው በነጻነት ያ ቆርጦ ሂዶ እንዲሰፍር የተደረገው። ስለዚህ ይሄን ነው የሚያበላሸው። በአሁኑ ሰዓት የተፈቀደላቸው ደግሞ እና አምባሳደር፣ ይሄን ህብረተሰብ ወገውን ከሁለት ቆርጦ ሁለት ቅማንት ነው ያደረጉ ተበየነ ማቋረጥ ያደለም ይቅርታ። ሰፋ ያሉ ነጥቦች እንድናነሳ ለጥያቄ ብቻ በመመለስ ጊዜ እንድንቆጥ እፈልጋለሁ። እዛው ላይ ላቆሞትና አምባሳደርን ልጠይቅ። ባህል አለው፣ ቋንቋ አለው ብለዋል። የቴት አካባቢ ነው የሚነገረው? እዛ ካለው ከአማራው ህዝብ የተለየ ነው ወይ? እነዚህ መስፈርቶች ቋንቋ መኖር አለመኖሩ፣ ባህል መኖር አለመኖሩ ስነ ልቦናዊ አንድነት መኖር አለመኖሩ መልክዓ ምድር አቀማመጥ የጋራ ያለው መኖር አለመኖሩ ጥያቄ ካቀረብንበት ከዘጠና ዘጠኝ ጀምሮ እስካሁን ድረስ አምስት ልዩ ልዩ ጥናቶች ተደርገዋል። ጥያቄ ካቀረብን በኋላ መንግስት በጥያቄያችን መሰረት ኮሚቴ አዋቅሮ ጥናት አቅንቶ ተወካዮችን ሰብስቦ አወያይቶ ተወካዮቹ የቅማን ተወካዮች ጥናቱን ሳይቀበሉ ስለቀሩ ቋንቋ የለም ተብሎ ስለተደመደመ ቋንቋ አለ ተብሎ ጥናቱን ስላልተቀበልነው ሌላ ሁለተኛ ጥናት የጋራ ኮሚቴ የመንግስትና የጥማንቶች የጋራ ኮሚቴ ተዋቅሮ ይሄ ኮሚቴ ቦታው ላይ ተገኝቶ ሰፊ ጥናት አድርጎ ጀምሮ በሂደት ላይ ስላልተስማማ እንዲያቋርጥ ተደርጎ ተመልሶ በዚህ ምክንያት መንግስት ያቀረበውን ስላልተቀበል የጋራ ኮሚቴው ስለተቋረጠ ጥማንቶች የራሳችሁን ጥናት አቅርቡ ተብለን ከዩኒቨርሲቲ መምህራን የተውጣጡ ምሁራን ያሉበት አንድ ኮሚቴ ተዋቅሮ ሰፊ ጥናት አጥንቶ ለመንግስት አቅርቦ ነበር። መንግስት ይህን ጥናት ውድቅ አድርጎታል። ምክንያቱም ብዙውን ነገር ዛጀሬት አርጋቸዋል፣ የራሳቸውን ናቸዋል ሚኒስትሩ ብዙ ነገር እግዚአብሔር የት አድርጋችኋል በሚል ተጋኗል በሚል እሺ መንግስት ውጭ ካደረገው በኋላ የራሱን መንግስት እንደገና አራተኛውን የራሱን ኮሚቴ አዋቅሮ ጥናት አካሂዶ ስብሰባ ጠርቶ ቋንቋችን ጠፍቷልና ብሔር ብሔረሰብን አትመጥኑም ብሎ ውሳኔ ያልጎብናል። በይግባኝ ጠይቀን ፌዴራል ምክር ቤት ሄደን አቤቱታ አቅርበን ፌዴራል ምክር ቤት አምስተኛውን ጥናት አድርጎ በዚህ ጥናት መሰረት ከአስር ሺህ በላይ ቋንቋ ተናጋሪ ቅማንቶች መኖራቸው ተረጋግጦ በፌዴራልና በክልሉ መንግስት ስምምነት መሰረት የቅማንት ህዝብ ሻንም ቋንቋንም ስነ ልቦናንም መልካ ምድር አጠማመጥንም የሚያሟላ ህዝብ መሆኑ ተረጋግጦ እውቅና ተሰጥቶት ራሱ እንዲያስተዳድር ተወስኗል። መቼ ነው ይሄ የሆነው? አምባሳደር አስር አመት ፈጅቷል። በዘጠና ዘጠኝ ጀምሮ እስካሁን እስከ ሁለት ሺህ ሰባት አቤቱታ እያቀረብን እኮ ነው ያለነው። በዚህ ጉዳይ ጥያቄ ቀርቦለት የቅማንት ህዝብ ምን ያህል ህዝብ ተሰብስቦ መልስ ሰጠ? በሂደት ላይ ነው ያሉ የተወያዩት ተወስኗል፣ ያልተወያዩት ደግሞ ይወያያሉ ወደፊት። እንዴት አገኛችሁት ህዝቡን? እናንተ ቅስቀሳ አርጋችሁ ነው ወይንስ መንግስት ጥሪ አርጎ ነው? እንዴት ነበር የሆነው? አንድ በአንድ ቀበሌ ወረደ ነው። በቀበሌ ምክር ቤት እየተሰበሰበ እኔ ቅማንት ነኝ እኔ አማራ ነኝ እያለ ቃል እየሰጠ ነው። ለአቶ በየነ ድልስጥ አምባሳደር እሺ፣ አቶ አዲሱ በጣም ደስ የሚለው ነገር አምሳ ፐርሰንቱ እንኳ ቋንቋውን አይናገርም የሚለውም በቁጥር አልተናገርኩም ነበር። አምባሳደር ራሳቸው ከቅማንት ህብረተሰብ ውስጥ ወደ አስር ሺህ የሚሆን ቅማንተኛ ቋንቋ የሚናገር ቅመንታ በሚል ቋንቋ የሚናገር አላሉ ከክልል ምክር ቤቱ ጋር ክርክር የገጠሙበትና አምባሳደር የቅማንት ህብረተሰብ ቁጥር መቶ ሰባ ሁለት ሺህ በላይ እንደሆነ ነው የሚያመለክተው። ከመቶ ሰባ ሁለት ሺህ ህዝብ እንግዲህ አስር ሺህ ብቻ ቋንቋ ተናጋሪ ከሆነ አምሳ ፐርሰንት ቀርቶ ሀያ ፐርሰንት እንኳ አይመጣም በዚህ ስሌት። የእኛም ችግራችን የሚያዳምጡኝ ሁሉ እውነቱ ቋንቋውን የሚናገሩት በጣም ልሚትድ ናቸው፣ በዚህ ተወሰኑ ናቸው። ባህር ዳር ላይ በተደረገው ምክር ቤቱ ጉባኤ ቋንቋን መስፈርት ያደረገውን ህገ መንግስት ተከትለን እየሰራን አይደለም ብሏል። ራሱ የምክር ቤት አባል ሁለት ግለሰቦች ይሄን እርምጃ ተቃውመዋል። ይሄ ጥያቄ የተጻረውም ለሰልኮ ነው በጣም ትንሽ ግለሰቦች ለቤተ መንግስት መቀመጫ ክብር ሲሉ ነው ብለን ኛ የተቃወም ነው ማለት የቅማንት ብሔረሰብ በቅማንትነቱ በጎንደር ክፍለ ሀገር የደረሰበት ተጽዕኖ ባለመኖሩ በቅማንትነታቸው በከፍተኛ ድረስ ሹመት ላይ የደረሱ አምባሳደርን በእጃችን ላይ እንዳለ ምሳሌ እንቁጠርና በሚኒስቴር ደረጃ በከፍተኛ ስልጣን ደረጃ እንዲያውም ኢህአዴግ ሲገባ የጎንደር ከተማ ከንቲባ የነበሩት የተከበሩ አቡነ መንገሻ ነበሩ። የቅማንት ተወላጅ ነበሩ። እስከ ቅርብ ጊዜ ድረስ በፍርድ ቤት አካባቢ ሰሩ የነበሩ አሁን በህይወት ያሉ ወንድሞች አሉ። አሁን ምንድነው የእናንተ ችግር? የቅማንት ህዝብ በራ የራሱ ቋንቋና ባህል የራሱን ክልል ተካሎ ቢቀመጥ መብቱንስ መግፈፍ አይሆንም ወይ ትባላላችሁ። ምንድን ነው ችግራችሁ? በትክክል ህገ መንግስቱን አያሟላ ህገ መንግስቱን ጣያሟላ ለተንኮል ነው ይሄ ነገር የተደረገው የምንለው። በቅማንቱና በአማራው መካከል ጥራሽ ልዩነት የለውም። ውሃና ወተት እንደማለት ነው። ይሄን ለመለያየት መሞከር በራሱ ችግር አለው። ይህም ችግሩ ታይቷል። ለምሳሌ ምን የታየው ችግር ይነግሩኛል? ለምሳሌ ይህ ጥያቄ የሚመለስ አካባቢ ጀምሮ እስካሁን ድረስ ከቋራ አካባቢ ይኖር የነበረው የቅማንት ተወላጅ በመንግስት እየተደበደቡ ወደ ክልላችሁ ሂዱ። በአንድነት ስንኖር የነበረውን እኛ አሁን ቅማንት ነን የተለየንን ካላችሁ ውጡ ወደ ክልላችሁ ሂዱ በሚል ሶስት መቶ የሚሆኑ በተለያየ ስራ ዘርፍ የነበሩ የተወሰኑ ገበሬዎች ኑሯቸው ተፈናቅለዋል። መቼ ነው ይሄ የሆነው? አቶ በየነ ፌብሩዋሪ ጀምሮ እስካሁን ካለንበት ካለፈው ወር ጀምሮ፣ ካለፈው ወር ጀምሮ አንድ ጥያቄ ልጠይ አንድ ጥያቄ ልጠይቀው እርስዎ እርስዎ የሚኖሩት ዩናይትድ ስቴትስ ነው። ልክ ነው ጎንደር ህብረት የሚለው ማህበርም እዚህ ነው ያለው። እዛ መሬቱ ላይ ያለውን ተጨባጭ ሁኔታ እንዴት ነው መረጃ የምታገኙት? ምን ያህል ታጣራላችሁ? በአሁኑ ወቅት ችግር አለ። በዚህ መከፋፈል የተነሳ ህዝቡ እርስ በርስ ተጋጨ ነው የምትሉት? በጣም ጠንካራ የሆነ ከፍተኛ የሆነ ስትራክቸር አለን ኢትዮጵያ፣ ይህን ሪፖርት የሚያደርግ እሺ። አምባሳደር፣ ቀደም ሲል የተነሳውን ነጥብ እርስዎ እዛው ስላሉ እዛው ስለሚኖሩ በተጨባጭ እስቲ ይንገሩን። አድማጭም እየሰማ ስለሆነ ሀቁን ይረዳል። እርስዎ የሚሉትንና ያለውን ነገር ዘር መቁጠር ከተጀመረ በልውጡ እየተባሉ ነው በካድሬ እየተገደዱ ነው። ቅማንት ነን ካላችሁ፣ በሉ እንግዲህ ከዚህ ከስራ የተባረሩ መምህራን፣ የመንግስት ሰራተኞች አሉ ነው የሚሉት። እናቶ በየነ አሁን የምንሰማውን ነገር እኔ በሀገር ስላለው እዚህ ስላለው ኮሚቴ ሁሉም ከኔ ጋር እያዳመጡ ስለሆነ በአሁኑ እንትን እየተፈናቀለ እኛ የምናውቀው የለም። በቀበሌው እየተወያየ እየወሰነ ነው ያለው። ምን አይነት መረጃ እንዳላቸው አሜሪካ ነገር እሱ ከኛ የበለጠ ጠንካራ እንትን እንዳላቸው ነው የሚናገሩት። ግን አይደለም ሊሆንም አይችልም። እኛ ከህዝቡ ጋር እኮ ነው ያለ ነው። እዚህ የተፈናቀለ መምህር ም የለ ገበሬ ም የለ ማንም የተቀሰ ሶስት መቶ ቀርቶ ሁለትም የለ አንድም የለ። አንዳንድ ቦታዎች ላይ ወቅታዊ ቅሬታዎች ነበሩ። እነዚህ ቅሬታዎች የሀገር ሽማግሌዎች ወዲያውኑ እዚያው ላይ የቅማንት ኮሚቴዎች ትምህርት ቤት እንዲዘጋርገው ነበር። በዛም አንዳንድ ቅሬታ ነበረ። እነዚህን ሁሉ በጣዩ ላይ ነው አለሁ የተፈላቀለ አንድም ሰው እኛ የምናውቀው የለም። ግን በዛው ላይ አምባሳደር፣ አንድ ጥያቄ ላውጣ። አንድ ሰው ወይም መምህር ወይም መንግስት መስሪያ ቤት የሚሰራ ሰው ቅማንት ነኝ፣ ካሁን ጀምሮ በቅማንትነቴ ነው የምደራጀው፣ የምከለለው ይላል። ምናልባት ይሄ ሰው ደግሞ ከአማራው ብሄር ማህበረሰብ አግብቶ ይሆናል ወይም ተዋልዶ ይሆናል። በሁለቱ መካከል እርስ በርስ ችግር አመጣም ይላሉ። እንደ በተጨባጭ ስናየው በተጨባጭ እኮ የታየው ሙሉ በሙሉ ቅማንት የሚቀመጡባቸው ቀበሌዎች ናቸው። ውይይት አድርገው ይጠቃለላሉ። የተባሉት ወደፊት የተሰባጠሯሉ። ክብጥር ባለበት ቦታ ህዝቡ ይወስናል ነው ተዋይቶ። የቀበሌው ነዋሪ ቅማንት ነኝ ካለ ቅማንት ይሆናል፣ አማራ ነኝ ካለ አማራ ይሆናል። ይሄ ዴሞክራቲክ አካሄድ ነው። እንዲሁም ግንኙነቱ አማራና ቅማንት በጣም በጠበቀ ግንኙነት በወዳጅነት በወንድምነት አብሮ የሚኖር ህዝብ ነው። ይሄን የሚያፈርስ ነገር ምንም ሀይል አይመጣም። ወደፊት ሊዲ እና ሰው ወይነ እንደሚሉት ከአንዱ ቦታ ወደ አንዱ ቦታ የመሄድ የተከለከለ አይደለም። ማንም ሰው የፈለገበት ቦታ ሄዶ መስራት ይችላል። በኢትዮጵያ ውስጥ ማንም ኢትዮጵያዊ አቶ አዲሱ መረጃ የላቸውም ለሚባለው ድምጻችን በአየር ላይ ስለሚሰማ ይታዘባሉ። መለስ ድንቁ፣ ቋራ ሰልፈረዲ፣ የግብርና ባለሙያ የደረሰበት ድብደባ፣ ሙሉነሽ ሞላ፣ ቋራ ሰልፈረዲ፣ የግብርና ባለሙያ የደረሰባት ድብደባ፣ ደሳለኝ ገበየው፣ ቋራ ሰልፈረዲ፣ የደረሰበት የንብረት ዘረፋ፣ ትርፍነሽ በራው በማለት ዝርዝሩን ይዘዋለሁ። በጣም ረዥም እንዝርዝራለች። በቅርቡ በትላንትና ሁን ለት እንኳ የደረሰን ሪከርድ ጃኒ ፋንቀራ የሚባል ቦታ አንድ ሰው አጥንት የሌለው ሁኖ ተደብድቧል። ከቅማንቱ አካባቢ የተደበደበ ነው። ከአማራ አካባቢ ደግሞ ገንበራ የሚባል ኩታገጠም ላይ ወደ ትክል ድንጋይ ሲሄድ አማራ ለዚህ አጸፋ ተብሎ ጭንቅላቱ ተፈትቶ ጎንደር ሆስፒታል በዛሬው ዕለት አለ። እነዚህ ወንድሞቻቸው ከዚህ አሉ፣ ይህን ለእኛ ሪፖርት የሚያደርጉ ማለት ነው። አምባሳደር እስኪ ይሄንን፣ በዚህ ምክንያት እየመጣ ያለው ጦስ በታሪክ ያጠያይቃል። በህይወታችን ሙሉ እንዲህ አይነት ነገር አይተናል። መልካም፣ ይህንን እርስዎ የሰጡት በስም የጠቀሱትን መረጃ አምባሳደር እዛው ስላሉ እነዚህ ሰዎች የሚታወቁ ናቸው ወይ? ደረሰ የሚባለውንስ ነገር እንዴት ነው አልሰማችሁም ወይ? እኔ እንደዚህ ያሉትን በሎካል የሚጠቀሱ እዚህ ቦታ ላይ እዚ የሚሉትን በቦታው ያሉ ኮሚቴ አባሎች አሉ። ኮሚቴው ሊናገር ያሉት እነዚህ ነገሮች ለማስረዳት ስለሚችሉ አሁን በዚህ አይነት አቶ በየነ እየተናገረ ባለው አይነት ሰው እየተደበደበ እያለቀ ካለ አገር ፈርሷል ማለት ነው። የለም አምባሳደር አቶ በየነ የጠቀሷቸው ሰዎች ይታወቃሉ አይታወቁም? ነው ጥያቄ አቶ በየነ የዘረ ያዘዘሯቸውም ባይሆኑ እንዲህ አይነት ነገር ተፈጽሞ አይታችኋል ወይ? እኔ አንሰቦቹ አላቃቸውም። ሌሎችን ልጠይቅ ይችላሉ። ያቋቸው ካለ የሚያውቋቸው ሊኖሩ ይችላሉ። ግን እኔ አላቃቸውም ሰዎቹን አሁን ገሌ ተብሎ ስም ቢጠራ ቋራ አለ ሰው ስም ላቅ አልችልም። እየነገርኩህ ያለውእ አቶ አዲ ኔ ነገር እ በየቀኑ አምባሳደር አይነት ነገር ሊኖር ይችላል እንጂ የአማራና የቅማንት ግጭት አይደለም እያልኩ ነው ያለው። እሺ በቃ እሱ መልሶን ወስዳለሁ እንጂ አሜሪካም እንዲህ አይነት ግጭት አለ የሚለው ነገር ያው መልሳችን ለማዳበሪያ ነው። መልካም ነው ግን አለ የለም ነው የለም፣ የሚታወቁም አይደሉም ብለውኛል። አቶ በየነ ምን ሊሉ ነበረ? እኔ ደግሞ የምናገረው ነገር በማስረጃ የተደገፈ ቀጥል፣ ከተባልኩ ወደ ሶስት መቶ ድረስ ማንበብ የምችልበት በተለያየ ጊዜ ይመጣለን ሪፖርት አለ። በዚህ ችግር ምክንያት የተፈናቀሉ የተደበደቡ፣ ንብረታቸው የተዘረፈ፣ ንብረታቸው የተቃጠለ፣ ቦታ ለቀው የሄዱ ይሄ ችግር ገና ይቀጥላል ነው። ይሄ ገና ድንበር ሳይካለልለት ነው። አሁን ድንበር ለመካለል በሚሞክሩበት ሰዓት የደመፋሰስ ይመጣልና ይሄ ህብረተሰብ ሲኖር ነበረበት ወደ ባሰ ችግር ነው የሚወ የሚወስደው እና፣ አምባሳደር የማንነት ጥያቄ በማንኛውም ዲሞክራሲያዊ ስርዓት ሊነሳ የሚችል እና ሁላችንም የሚመለከትን የሰው ልጅ መብት፣ በዘሩ በቋንቋው የመደራጀብ መብት ሊኖረው ይገባል። ይህን እየተቃወምን አይደለንም፣ ግን መስፈርቱ አያሟላም። ቅማንትና አማራ ተብሎ ለመለየት በታሪክ ተዋህዶ የኖረ በመሆኑ በጣም አስቸጋሪ የሆነ ታሪክ የሰው መጋጨት ይመጣል። እንደ ኢትዮጵያ ደግሞ አንድነታችን ይሸረሽራል። በመፈቃቀል የመጣ ነገር የተረጋጋ እውነተኛ የዲሞክራሲ ስርዓት ሊኖረ ይገባል። ይሄ ስርዓት ግን ይህን እየተጠቀመበት ያለው ኢትዮጵያ ዳር እስከ ዳር በዘር በመከፋፈል የስልጣን ዘመኑን ለማራዘም ነው። እና የዚህ ታሪክ ተካፋይ እንዳትሆኑ በመሸ ሰዓት ይህን ጥያቄ ይዛችሁ የተነሳችሁት አግባብ አይደለም ነው። የኛም አምባሳደር እንደገለጹት ቀደም ሲል ግን ከዚህ ቀደም ቋንቋውም ደካማ ነበር፣ ባህሉም ማይታወቅ ነበር። በኋላ ግን ተጠንቶ ህዝቡ ስለፈቀደ መስፈርት እናሟላለን ብሎ ድምፁን ስለሰጠ አሁን ይሄ ሆኗል ነው የሚሉት። ነገር ግን አምባሳደርና እንድመጠየቅ የምፈልገው ነገር ምን አነሳሳችሁ ይሄን ለማድረግ ሰ ብሔር ሁሉ እንዲያመለክቱ ጥሪ ተደርጓል ነገር ግን የህዝብ ጥያቄ አይደለም ተብሎ ህዝቡ አላመለከተም ያላመለከተ ብሔር ብሔረሰብ ነኝ አይደለም ጠፍቻለሁ ብሏል እና የለም ማለት ነው ስላላመለከተ ተብሎ በዘጠና ዘጠኝ ዓመተ ምህረት ከብሔር ብሔረሰብ ቆጠራ ከህዝብ ቆጠራ ተሰረዘ ጥማንት የደረሰው የመመዝገቢያ ቅጽ አማራ ትግሬ ኦሮሞ ሌላ ይላል ጥማንት የሚለው ተሰርዟል በምን ምክንያት ብሎ ህዝቡ ተነሳ ከዳር እስከ ዳር ይሄ ነው ጥያቄ አነሳው በመጀመሪያው ጊዜ ገብቶ አልተመዘገበም ነበር ነው ለምንድን ነው ያ የሆነው እና በኋላ ለምን ተቀሳቀሰ ሀገራችን በዘገበው እኔ በእውነቱ በዚያ ጊዜ በሀገሩ ውስጥ እዚህ አልነበርኩም። አላስፈላጊም መስሎት አይቶት ይሆናል። ከብሔር ብሔረሰብነት የሚያስፈቅም መስሎ ግንዛቤው አልወሰደበት በአሁን ሰዓት አስፈላጊነቱ እንዴት መጣ? አምባሳደር ታለ ተፋቃ ተሰረዘ እኮ ከመዝገብ ላይ። ቅማንት ከእንግዲህ ወዲህ ጠፍተዋል ተብሎ ቅማንት የለም ተባለ። እንደ አማራ አለ ነው እና አቶ በየነ የሚሉት አማራ ሆነ። ከመዝገብ ተራ አማራ አይደለሁም ቅማንት ነኝ አልመዘገበም አለ እኮ እያልኩ ነው። አቶ በየነ ግን እና ጥያቄ የተጫረው ለተንኮል ነው የምንለው ለዚህ ነው። ሆን እኔ በትምህርት ቤት በነበርኩበት ሰዓት የትውልድ ሀረግ ሲባል ቅማንት ነኝ እያልኩ ነበር። ህገ መንግስቱ ፈቅዶልኝ አይደል? ነጻነት ስላለኝ በማንነቴ ስለምኮራ ነው። ይህን ጥያቄ ያነሳው መንግስት ለተንኮል ነው ነው ያለኝ አይደል? ነው መስፈርቱን ሳያሟላ በዚህ መልክ እንዲደራጅ ያደረገው አንደኛ ከሱዳን በኩል መሬት ተቆርሶ በመሰጠቱ ህዝቡ በቁጣ ስለተነሳሳ፣ ሁለተኛ ወልቃይትን ቆርሶ ስለወሰደ የወልቃይት ተወላጆች እስካሁን ድረስ ለሀያ ሶስት አመት እጃቸውን ባለመስጠታቸውና አሁን በከፍተኛ ደረጃ ቆርጠው በመነሳታቸው እኔ መፍትሄ ነው የምለው በኢትዮጵያ ውስጥ የሚገኙ ቦታዎች ማንነታቸው እንደ ኢትዮጵያ ሀብት ሊከበር በሚችልበት ሁኔታ ይሄ መንግስት መካለል የሚባለው ነገር ሳይሄድ ይህን ጥያቄ ሁላችንም ተቀብለን የቅማንት ተወላጆች እንደ ቅማንት ተወላጅነታቸው ሁሉም ሊረባረቡበት። አምባሳደር ያጠቃልሉልኛል። እግዚአብሔር ይስጥን አቶ በየነ አምባሳደር እና አቶ በየነ ወደፊት ይመጣል የሚሉትና አሁንም እየተከሰተ ነው የሚሉት ችግር በእርግጥ ይመጣል? አሁንስ እየተከሰተ ነው? ምንድን ነው መፍትሄው? መፍትሄው እልባት ተደርጎበት መፍትሄ ተሰጥቶ ተጠቅሟል ያለ ህዝብ ነው የሚኖር ህዝብ ነው። ማንነቱ ሊታወቅ ይገባል። ቋንቋ አለ፣ ባህሉ አለ፣ ስነ ልቦናው አለ። አቀማመጡ ራሱ ምስ የተቀመጠ ህዝብ ነው። ብሄርብሄረሰብነቱ እውቅና ሊሰጠው ይገባል ተብሏል። በጣም አመሰግናለሁ። አቶ በየነም ሀሳብ እንዳለውት ይገባኛል። ምናልባት በዚህ ብቻ እንቋጭም፣ ወደፊት ሌሎቻችሁንም አምባሳደር ሰብሰብ ብላችሁ እንደተቀመጣችሁ እና አቶ በየነም ሰብሰብ ብላችሁ አንድ ሁለት ሶስት ሰው ሆናችሁ ሀሳብ የምትሰጡበት ሁኔታ እናመቻቻለን። ለዛሬ በዚህ ማቆም አለብኝ። እግዚአብሔር ይስጥልኝ አቶ በየነ አስማረ ከዚህ ከዩናይትድ ስቴትስ አምባሳደር ዘመነ ካሰኝ፣ ከኢትዮጵያ እግዚአብሔር ይስጥልኝ፣ ስለ ጊዜያቸው አመሰግናለሁ። አመሰግናለሁ አቶ አዲሱ፣ ሰላም ይሁኑልን አምባሳደር። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የምሽቱ አስተናጋጃችሁ ሄኖክ ሰማግዜር ነኝ። አሁን ታዲያ መስመሩን በአድማጮቹ ከአድማጮቹ የተመረጡ የእንግሊዝኛ ዜማዎችን ይዞ ሲያስተናግዳችሁ ለሚያመሸው ለደሳላይ መኮንን ለደስ እለቃለሁኝ የሙዚቃ ቃና አመሰግናለሁ ሄኖክ፣ የአየር መስመሩን ስለለቀክልኝ። ሰላም፣ ሰላም፣ ሰላም፣ ጤና ይስጥልኝ የተከበራቸው የሙዚቃ ቃን አድማጮች እንደምንሰነበታችሁ፣ እንደምናመሻችሁ ሳምንታዊ የክብር ሰላምታዬ ከስቱዲዮ 14 ይድረሳችሁ። በቀጥታ ወደ ዜማ ነው የሚሄደው። ፒትቦልና ኒዮ በጋራ የሚጫወቱት ታይም ኦፍ አውር ላይፍ me a good time before my time is up. Hey, let's get it now. Ooh. Hot, dirty talk, dirty dance She a freaky girl and I'm a freaky man She on the rebound broke up with an ex and I'm like Rodman ready on deck I told her wanna ride up And she said yes We didn't go to church But I got I'm blessed Tough times, believe me, been there, done that. But every day above ground is a great day, remember that. ኦፍ አወር ላይፍ በተሰኘው በፒትፖል ዜማ ነው የምሽት ፕሮግራማችንን የጀመርነው። ኒዮ ነው ያጀበው። የተከበራችሁ የሙዚቃ ቀር አድማጮች፣ በቀጥታ ወደ እናንተ የዜማ መርጫዎች ነው የምገባው። ሀይ ደሳለኝ ይልቃን፣ ላይን አለም ነኝ የምጽፍልህ። ከሀረር ሲሆን ጎንደር ከተማ ለምትገኘው ባለቤት የህሊና ነጋሽ ላቭ ሌተር የተሰኘውን የአርኬሊን ዜማ መርጬላት አለሁና እባክህን እስቲ በአየር ላይ እየጠበቀች ነው። ዱሩዱዱሩዱዱሩዱዱ La la la la la la la la la Did you get my call? Did you read my love? Boston, baby, did you get my call? Uh. Did you read my love letter? Yeah. Did it touch your heart? Baby. When you read my love letter, when you read my love letter, weekends and birthdays, yeah. celebration, holidays, yeah. love making history. ሀይ ደሱ፣ ሰላም ነው? የአንተው ሞክሼ ደሳለኝ በቀለ ነኝ። የክብር ሰላምታ የማቀርብልህ ከድሬ ከተማ ሲሆን እባክህን እስቲ አል ኦፍ ሚ የተሰኘውን የጃ ሌጀንድን ዜማ በአሁኑ ሰዓት አዲስ አበባ ለምትገኘው ውድ ፍቅረኛ መሰረት በቀለ መርጨላታለሁና እስቲ ባክህን በአዲስ አበባ የአየር ሞገድ ላይ ድምፁን ከፍ አድርገህ ልቃቅልኝ። Spinning, no kidding. I can't pin you down. What's going on in that beautiful mind? I'm on your magical mystery ride, and I'm so dizzy. Don't know what hit me, but I'll be all right. My head. Your perfect imperfections give you all to me. I give my all to you. You're my end and my beginning, even when I lose, I'm winning. Cause I give you all of me, and you give me all. you oh. How many times do I have to tell you? Even when you're crying, you're beautiful too. The world is beating you down. I'm around through every mode. You're my downfall, you're my muse. My worst distraction, my rhythm and blues. I can't stop singing. Is real. 'Cause all of me loves all of you. Love your curves and all your edges, all your perfect imperfections. Give your all. ጃን ሌጀንድ ኦል ኦፍ ሚ የሙዚቃ ቀን አዘጋጅ ሆንከው ደሳሌ መኮንን፣ ራሄል ገብረ ማርያም እባላለሁ። የምጽፍልህ ከፈረንሳይ ፓሪስ ከተማ ሲሆን የፕሮግራምህ ተከታታይ ነኝ። ዛሬ የጻፍኩልህ ዋናው ምክንያት ግን ዜማ ለመምረጥ ነው። አዲስ አበባ ላለው ባለቤቴ ምትኩ ገላጋይ፣ አይዞህ ፍቅሬ የመጣው ነው ከሚለው መልእክቴ ጋር እስታይ የተሰኘውን የሪሃናን ዜማ መርጨለታለሁና ስቲባክህን ምርጫዬን አስተናግድልኝ። I threw my hands in the air and said, Show me something. He said, If you dare come and Broken one, but I'm the only one who needed saving Cause when you never see the light it's hard to know which one of us is caved. በሚኪ ካታ ጅባ እስተ እያለች የተጫወተችልን ሪሃና ነበረች። ለሙዚቃ ቀና ዝግጅት ክፍል ሰላም ጤና ይስጥልኝ። ሄኖክ ንጉሴ ነኝ። የምጽፍልህ ከአዲስ አበባ ሲሆን የቪኦኤ ቀንደኛ አድማጭ ነኝ። የተለያዩ ፕሮግራማችሁ ጠቃሚ የሆኑ መረጃዎችን ይሰጡናል። በዚሁ ቀጥሉ እያልኩኝ ለዛሬ የጻፍኩበት ዋና ምክንያት ሳውዲ አረቢያ ለምትገኘው ውድ እህቴ ሌዲያ ንጉሴ አምኖ ዘ ኦንሊ ዋን የተሰኘውን የሳም ስሚዝን ዜማ መርጫ አለሁና እባክህን አሰማለኝ። ሀይደሱ አዲስ እንግዳ ትቀበላለሁ? ይሄ ከተቀበልክ፣ በቅድሚያ እኔነቴን ላስተዋውቅህ። ስሜ ጸደንያ ጥላሁን ይባላል። ከመቀሌ ከተማ ነው የመጽፍልህ እዚያው አንተ ያለህበት ዋሽንግተን ዲሲ ለሚኖረው ፍቅረኛ ተከስተ አርአያ ቢኮዝ ዩ ላቭድ ሚ እያለች ሰሊን ዲዮን የምትጫወተውን ዜማ መርጨለታለሁና እባክህን አሰማልኝ። ተከስተ የፕሮግራማችሁ ቀንደኛ አድማጭ ነው። For all the truth that you made me see For all the joy you brought to my life For all the wrong that you made right ቢካዝ ዩ ላቭድ ሚ ሰሊን ዲዮን ነበረች። ሰላም ሰላም ሰላም ብያለሁ፣ ደሳሌ መኮንን። የፕሮግራምህ ተከታታይ ማዕዛ ሀይሌ ይባላለሁ። ኢሜይል የማደርግልህ ከአቡዳቢ ሲሆን ባህር ዳር ለሚኖሩ ቤተሰቦች፣ ለአባቴ ለየኋላሸት ተክለማርያም፣ ለእናቴ ለማንጠግቦች ንጋቱ፣ ለእህትና ለወንድሞች፣ በአጠቃላይ ለባህር ዳር ነዋሪዎች በሙሉ ጄኒፈር ሃድሰንና አር ኬሊ ኢትስ ዩር ወርልድ እያሉ በጋራ የሚጫወቱትን ዜማ ምርጫ አለሁና እባክህን ምርጫዬን አስተናግድልኝ። ማዕዛ ለ ዜማ ምርጫሽ አመሰግናለሁ እኔም ለዛሬ የመሰናበተው በዚሁ አንቺ በመረሽው ዜማ ይሆናል ሳምንት እንገናኛለን እስከ ሳምንት በሰላም በፍቅርና በጤናን ሰንብት ደሳለኝ መኮንን ነኝ በእኔ በኩል ቻው እንደምናመሻችሁ በደሳለኝ የዜማ ምርጫዎች ዝና እንዳላችሁ ተስፋ አድርጋለሁ። አሁንም አጠቃላይ ወሬዎችን ላሰማ። በናይጄሪያ ፕሬዚዳንታዊና የፓርላማ ምርጫዎች መራጮች ድምጻቸውን እየሰጡ ነው። የጽንፈኛውን እስላማዊ ቡድን ቦኮ ሀራምን ጥቃቶ ተከትሎ ለስድስት ሳምንታት እንዲዘገይ ተደርጎ በቆየው በዚህ ምርጫ እጅግ ተቀራራቢ ውጤቶች ቢጠበቁም አሸናፊዎቹ የሚለዩባቸው ውጤቶች ተጠናቀው እስኪገቡ ግን ረዘም ያለ ጊዜ እንደሚወስድ ተነግሯል። የሶማሊያ የጸጥታ ኃይሎች እስላማዊ አሸባሪ ቡድን አልሻባብ ተቆጣጥሮት የነበረውን ከከተማይቱ ከዋና ከተማይቱ ሞቃዲሾ የሚገኝ አንድ ሆቴል ማስለቀቃቸውን ተናገሩ። በውጊያው ወታደሮችን፣ የሆቴሉን ጥበቃ ሰራተኞች፣ ሌሎች ስድስት ሲቪሎችና ስድስቱን የጽንፈኛው ቡድን አባላት ጨምሮ በድምሩ ሀያ ሰዎች መገደላቸውን የማስታወቂያ ሚኒስትሩ ለጋዜጠኞች በሰጡት አስተያየት አመልክተዋል። በተኩስ ልውውጡ የቆሰሉት ሰዎች ቁጥር ሀያ ስምንት መድረሱም ተገልጠዋል። ከሆቴሉ ውስጥ ታግተው የቆዩ ቁጥራቸው ሀምሳ የሚደርስ የሆቴሉ እንግዶች ና ሰራተኞች መለቀቃቸውም ተዘግበዋል። አንድ የሞቃዲሾ መዲና ሆስፒታል ለአሜሪካ ድምጽ በሰጡት አስተያየት በስዊዘርላንድ የሶማሊያ አምባሳደር የነበሩት ዩሱፍ ሙሐመድ ኢስማኤል ባሪ ባሪ በጥቃቱ በጽኑ ቆስሎ ሆስፒታል ከመጡ በኋላ ህይወታቸው ማለፉን ተናግረዋል። ባለፈው አመት ወደ ሀገራቸው ተመልሰው በሶማሊያ ማዕከላዊ ባንክ በአማካሪነት በመገልገል ላይ የነበሩ አንዲት ሶማሊያዊት አሜሪካዊትም በጥቃቱ ከተገደሉት ስጡት መሆናቸው ታውቋል። ፋህሪያ ባሽር ኑር አንጋቾች ጥቃቱን በፈጸሙበት ወቅት ሆቴል ውስጥ እንደነበሩ ቤተሰቦቻቸው ለአሜሪካ ድምፅ በሰጡ ቃል አመልክተዋል። ሆቴሉ በፖለቲከኞች በአገሪቱ ፓርላማ አባላትና በውጭ ሀገር በሚኖሩ ሶማሊያውያን የሚዘወተር፣ ከአሁን ቀደምም በሶስት የተለያዩ ጊዜያቶች ጥቃት የደረሰበት መሆኑም ዜናው ጨምሮ ዘግቧል። የየመኑ ፕሬዚዳንት አብድ ራብ መንሱር ሃዲ አብዛኛውን የአገሪቱን ክፍል የተቆጣጠሩት የሺያ ሁቴ አማጽያን የኢራን አሻንጉሊቶች ናቸው ሲሉ በዛሬ እለት በግብጿ የወደብ ከተማ ሻርም ኤልሼክ በተከፈተው የአረቡ ሊግ ጉባኤ ተናገሩ። ሚስተር ሃይዲ ያክለውም የፖለቲካ ብስለት በማጣት የየመንን ያወደማችሁት እናንተ ናቸው ሲሉም በኢራን የሚደገፉትን አማጽያን ከሰዋል። ቀደም ሲል ተይዞለት የነበረው የጊዜ ገደብ ሊያበቃ ጥቂት ቀናት በቀረው የኢራን የኒክሌር ፕሮግራም ላይ ያተኮረ ድርድር በስዊዘርላንዷ የሉዛን ከተማ ዛሬ ተጀምረዋል። ከኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ጋር በሰኔ ወር ማብቂያ በኢራን የኒክሌር ፕሮግራም ላይ ከአንዳችው ነኛ ስምምነት ላይ ለመድረስ የሚያግዝ መሰረት የሚሆን መግባቢያ በቀደመው የጊዜ ገደብ ማብቂያ የፊታችን ማክሰኞ ለመድረስ የታለመ ድርድር የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች የዩናይትድ ስቴትስን አቻቸውን ጆን ኬሪን ተቀላቅለዋል። በቅርቡ ከፈረንሳይ ድንበር አቅራቢያ በተከሰከሰው የጀርመን አውሮፕላን አደጋ ሰለባ ለሆኑ የክብር መታሰቢያ ስነ ስርዓት ተካሄደ። አድማጮች፣ የሰዓቱ የዓለም ዜና ማጠቃለያ ይኸው ነበር። መልካም ምሽት። የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ ዝግጅት ክፍል ከምሽቱ 3 ሰዓት ጀምሮ ሲያሰማቸው የቆየው ዝግጅት በዚሁ ተጠናቋል። አስታውሶ የምንገኘው በ25ና በ30 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት ነው። ነገ ከምሽቱ በ3 ሰዓት ላይ እስከምንገናኝ ፕሮግራሙን ከመራልን ከንጉሡ ታምሬ ጋር በመሆን የምሰናበተው ሄኖክ ሰማ ጊዜር ነኝ። ሰላም፣ ደህና አደሩ።